የጀርመን መራሂተ መንግስት አንጌላ ሜርክል በ12 ዓመቱ የአመራር ዘመናቸው በተለያዩ ጉባኤዎች መሳተፍ ብቻ ሳይሆን ራሳቸውም ጉባኤዎችን አዘጋጅተው አስተናግደዋል። በጎርጎሪዮሳዊው 2007 ዓ ም በሃይሌ ገንዳም ከተማ የቡድን ስምንትን ጉባኤ በ2015 ዓ ም ደግሞ በባቫሪያ የኤልማው ከተማ የቡድን ሰባት ጉባኤን ማስተናገዳቸው ይጠቀሳል። አሁን ደግሞ በሃምበርግ ከተማ የቡድን ሀያ ጉባኤን ለማስተናገድ ተዘጋጅተዋል። በኢኮኖሚ ይዞታቸው ጠንካራ ከሚባሉት የቡድን ሀያ አባል ሀገራት ርዕሳነ ብሔርና መራህያነ መንግስት በተጨማሪ ከማንኛውም ጊዜ በተለየ ከመላ ዓለም በርካታ እንግዶች ወደ ከተማይቱ ይመጣሉ። ከ65 ሀገራት የተውጣጡ 4800 ጋዜጠኞችም ተመዝግበዋል። አንጌላ ሜርከል እንደሚሉት የሃምበርጉ ጉባኤ በጉባኤው ተሳታፊዎች መካከል በብዙ ጉዳዮች ላይ በተፈጠረው ልዩነት የተነሳ ትልቅ ተግዳሮት ተደቅኖበታል። ይህም ጉባኤውን ከአሁን ቀደሞቹ ሁሉ እየተለየ አድርጎታል። ትልቅ ወይንም ዋና ዋና የሚባሉትን ሶስቱን ጉዳዮች እጠቅሳለሁ። ሽብርተኝነት፣ የአየር ንብረት ለውጥ፣ የንግድ ማከላከል አሰራር እና ሌሎች ነጥቦች በጉባኤው አጀንዳ ተካተዋል። ዓለም አልተረጋጋችም። ከሌላው ጊዜ በተለየም ልዩነት ይታይባታል። ይኸው ልዩነት በመጀመሪያ ደረጃ በዩኤስ አሜሪካ ፕሬዚደንት ዶናልድ ትራምፕ፣ በሩሲያ ፕሬዚደንት ቭላዲሚር ፑቲን እና በቱርክ ፕሬዚደንት ረቼፕ ጠይብ ኤርዶሃን እርምጃዎች ጎልቶ ታይቷል። በሃምበርግ ጉባኤ የሚካፈሉት ሦስቱም መሪዎች የራሳቸውን ጥቅም ማስቀደማቸው እንደማይቀርም ይገመታል። ኤርዶሃን ምንም እንኳን የጀርመን መንግስት ባይፈቅድላቸውም ጉባኤውን በሃምበርግ ለሚኖሩት ቱርካውያን ንግግር ለማድረግ ሊጠቀሙበት ይፈልጋሉ። ትራምፕም ከፑቲን ጋር ለመጀመሪያ ጊዜ በቀጥታ ሊገናኙበት አስበዋል። ትራምፕና ፑቲን ከዩክሬይን ቀውስ እስከ ሶሪያ ጦርነት፣ በሩሲያ ላይ የተጣለው ማዕቀብ፣ እንዲሁም ሩሲያ በዩኤስ አሜሪካ ምርጫ ላይ አሳረፈችው የሚባለው ተጽዕኖን እየመሳሰሉ በርካታ የሚነጋገሩባቸው ጉዳዮች ይኖራሉ። ከዩኤስ አሜሪካ ብሔራዊ ጸጥታ አማካሪ ኤችአር ማክ ማስተር እንደተሰማው ትራምፕ ምዕራቡ ዓለም ከሩሲያ ጋር ገንቢ ግንኙነት እንዲፈጥር በሃምበርጉ ጉባኤ ጥረት ያደርጋሉ። አሜሪካዊው ፕሬዝደንት በጉባኤው መነሳት አለባቸው ከሚሏቸው ጉዳዮች መካከልም በዓለም አቀፍ ደረጃ የሚታየው ግዙፉ የብረት ምርት አንዱ ሲሆን በዚሁ ምርት ላይ ገደብ እንዲያርፍ ይፈልጋሉ። በሌላ በኩል ግን ሀገራቸውን ከፓሪሱ የአየር ንብረት ውል ያስወጡበትን ውሳኔያቸውን ለመቀየር አንዳችም መፍላጎት አላሳዩም። ያም ቢሆን ግን የጀርመን መራሂተ መንግስት አንጌላ ሜርክል በወቅቱ በዓለም አቀፍ ደረጃ ለሚታዩት ችግሮች ከሁሉም የስብሰባው ተካፋዮች ጋር በአንድነት በጋራ መፍትሄ ለማፈላለግ እንደሚሰሩ ገልጸዋል። አላማዬ ጉባኤው የቡድን ሀያ ሀገራት ርዕሳነ ብሔርና መራህያነ መንግስት ለዓለም ያለባቸውን ትልቅ ኃላፊነት በሚገባ እንደተረዱትና ይህንኑ ኃላፊነታቸውን እንደሚወጡ ቁርጠኝነታቸውን የሚያሳዩበት ምልክት እንዲያስተላልፍ ነው። ጀርመን በቡድን ሀያ ፕሬዚደንትነቷ ወቅት ያስቀመጠችው አንዱ ዋነኛ መወያያ ነጥብ ከአፍሪቃ ጋር የሚኖረውን ትብብር የሚመለከት ሲሆን ከልማቱ እርዳታ ጎን ተጨማሪ ባለ ሀብቶችን ወደ አፍሪቃ ለመሳብ የሚያስችል ኮምፓክት ዊዝ አፍሪካ የተሰኘ አንድ ንድፈ ሀሳብ አዘጋጅታለች።